ጠቅላይ ሚኒስትር ዶክተር አብይ አህመድ የጀመሩትን ለውጥ ለማበረታታት በተጠራው በዛሬው ሰልፍ ላይ በእጅ ቦምብ ዘጠና ስምንት ሰዎች መቁሰላቸውን የፌዴራል ፖሊስ ለአሜሪካ ድምጽ አስታውቋል። የፌዴራል ፖሊስ ኮሚሽነር ጄኔራል ዘይኑ ጀማል እስካሁን የሞተ ሰው ሪፖርት እንዳልተደረገ ተናግረዋል። በጉዳዩ ላይ ማብራሪያ እንዲሰጡኝ ጠይቄያቸው ነበር ሰው ትንሽ ራቅ ያለ ቦታ ላይ እንግዲህ ቦምብ የሚመስል ነገር ቦምብ ነው የተወረወረው የሚል እንትና ያለን እስካሁን ድረስ ገና እያጣራ ነው ነው ያለ። ነው ምን አይነት ቦምብ ነው ምናምን ገና ማጣራት መመራ እያደረግን ነው ያለ። ነው እያጣራን ነው ያለ ነው። ግን ያው በዛ ምክንያት የተወሰኑ ጉዳቶች ደርሰዋል። እስካሁን ድረስ ሞት አላጋጠምንም። የአካል ጉዳት ቁስለት፣ ነው የደረሰው። አንድ አስራ አምስት ሰው ከፍተኛ ቁስለት ደርሶበታል፣ ጉዳት ደርሶበታል። ሌሎች ከቦምቡም ጋር ባልተያያዘ በጣም ሰፊ ትልቅ ክራውድ ስለነበረ በሚሊዮን የሚቆጠረ ሕዝብ ስለነበረ ያው በመገፋፋትም አስደንጋጭ ነገር ሲፈጠር ሲሮ አራጡም በመገፋፋትም የተፈጠሩ የተወሰኑ ጉዳቶች አሉ እና እስካሁን ድረስ ግን ባለው ሁኔታ የሟት አደጋ ለጠ ምንም ያለው ሁኔታ ይሄ ነው። የተፈጠረውም ነገር ይሄ ነው። በአጠቃላይ የተጎዱት ሰዎች ምን ያህል ናቸው ቁጥራቸው? አስራ አምስቱ በከፍተኛ ሁኔታ ከተጎዱት አስራ አምስቱ በከፍተኛ ሁኔታ የተጎዱ ናቸው። ኢስቲሜቱ እስካሁን ድረስ አንድ መቶ ሊደርስ ይችላል። ትንንሽም ጉዳት ትል የደረሰበት ጭምር ማለት ነው። በዚህ ድርጊት የተጠረጠሩ በአሁኑ ሰዓት የተያያዙ በቁጥጥር ስር የዋሉ አሉ አሉ የተያዙ አሉ። አንድ እስካሁን አምስት የሚጠጉ ተጠርጣሪዎች ተይዘዋል። ሲቪሎች ናቸው የተያዙት ወይስ ደግሞ ፖሊሶች ናቸው? ሲቪሎች ናቸው። ሴቶች የሚገኙበት ሴቶችም በታየው ፎቶግራፍና ቪዲዮ ላይ የፌዴራል የፖሊስ መኪና ይታያል። አደጋው ፖሊስ መኪና ላይ ነው የደረሰው? የኮ ፖሊስ መኪና ያለው ግንኙነት ምንም ነገር የለም። ግን ያው ክራውድ ሲበዛ ነው ሲበዛ የሆነ ወሬ አንዱ ሰው ካወራ ዝም ብሎ እንደዚ አይነት ነገር ይሆንና፣ ያው ሞብ ይፈጠራል ና ሞ በዚ አይነት ሪሌሽን ያለው ነው እንጂ ከፖሊስ መኪና ጋር አሁን ከተጣቀለ የፖሊስ መኪና ጋር በአንቀር ምንም ግድነት የለው። ፖሊስ ኮሚሽነር ጀነራል ዘይኑ ጀማል ሪፖርቱ ከተጠናቀረ በኋላ በምሽቱ ሶስት ሰዓት ፕሮግራማችን ላይ ማብራሪያ እንደሚሰጡን ቃል ገብተዋል። በሌላ በኩል በዛሬው ሰልፍ ላይ በተወረወረው የእጅ ቦምብ የሰው ህይወት መጥፋቱና ዘጠና ስምንት ሰዎች መቁሰላቸውን የአዲስ አበባ ፖሊስ ኮሚሽን ለሀገር ውስጥ መገናኛ ብዙሃን አስታውቋል። ከሰልፉ አስተባባሪዎች አንዱ የአምቦ ዩኒቨርሲቲ መምህሩ ስዩም ተሾመ ለአሜሪካ ድምጽ እንደተናገሩት ደግሞ የእጅ ቦምቡ በስተቀኝ በኩል ከነበሩት ታዳሚዎች አካባቢ ወደ መድረኩ ለመወርወር የተደረገው ሙከራ በአንድ ሌላ ታዳሚ የወርዋሪው እጅ በመያዙ እዛው ሊፈነዳ እንደቻለው ጠቁመዋል። ጠቅላይ ሚኒስትሩ ንግግራቸውን ጨርሰው እጃቸውን ወደ ታዳሚው ለማውለብለብ ተንቀሳቅሰውበት ወደ ነበረው አቅጣጫ ሊወረወር እንደነበር የገለጹት አቶ ስዩም ተሾመ እንደ ታሰበው ባለመሆኑ ጠቅላይ ሚኒስትሩ ላይ ምንም ጉዳት ሳይደርስ ቀርቷል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍንዳታው በኋላ በደረሰው ነገር እጅግ ማዘናቸውን በሰጡት መግለጫ ተናግረዋል። የዛሬውን የሰልፍ አጠቃላይ ውሎ በተመለከተ ከምሽቱ ሶስት ሰዓት በሚኖረን ጊዜ ሰፋ ያለ ማብራሪያ ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ